ለቱርክም ሆነ ለጀርመን ለሁለቱ የትላንትናው ቀን የማይረሳ ጥላውን በእነሱ ላይ ተመልካቾች እዚህ ተስማምተው እንዳሉት ጥሎባቸው አልፏል። በኢስታንቡል ከተማ በታወቀው የቱሪስት መገናኛና መናሀሪያ አደባባይ ላይ አንድ አጥፍቶ ጠፊ በጣለው ቦምብ በርካታ የውጭ አገር ሰዎች ሕይወታቸውን እዛ አጥተዋል። ከእነሱም ውስጥ አስር የጀርመን ተወላጆች በደረሰው አደጋ ሕይወታቸውን አጥተዋል። ኢንተርናሽናል ዓለም አቀፉ የሽብር ፈጣሪ ቡድን በተለያዩ ቦታዎች የተለያዩ እርምጃዎችን በመውሰድ ራሱን ከፍ አድርጎ ለማቅረብ ይፈልጋል። ዓላማው ግን አንድ ነው። እሱም ነፃውን ህብረተሰባችንና ነፃውን ያኗኗር ስርዓታችንና ዘይቤያችንን ተቃውሞ ለማጥፋት የተቃጣ ነው። ፍራይን ግዘልሻፍትን መኗ ቻንስለር ወይዘሮ አንገላ ሜርክል እንደዚህ አይነቱን አስተያየት ትላንት በርሊን ላይ ወደ ማምሻው ሲሰጡ የቱርኩ ጠቅላይ ሚኒስትር ቀበል አድርገው ከግድያው ጀርባ ራሱን በራሱ እስላማዊ መንግስት ብሎ የሚጠራው የሽብር ፈጣሪ ድርጅት የድርጊቱ ጠንሳሽና የግድያው አስፈጻሚ እንደሆነ በሰጡት ጋዜጣዊ መግለጫቸው ላይ አስምረውበትም አልፈዋል። ራሱን በራሱ የእስላም መንግስት ብሎ የሚጠራው ድርጅት ከድርጊቱ ጀርባ እንደቆመ እኛ ደርሰንበታል። ባለን ኃይልና ባለን ችሎታ ይህን ድርጅት ከመደምሰስ ምንጊዜም ቢሆን ወደኋላ ማንል አቋም አለን። ከሞቱት ሰዎች መካከል ከዚሁ ከበርሊንና ከሌሎች የጀርመን ከተማዎች ቱርክን ለመጎብኘት የወረዱ ሰዎች እንደሚገኙበት የበርሊኑ የጉዞ ወኪል አረጋግጠዋል። እንደዚህ አይነቱም በውጭ ሀገር ጎብኚዎች ላይ የሚጣለው የቦምብ አደጋም በቱሪዝም ኢንዱስትሪ የምትተዳደረውን ቱርክ ወደፊት በተለይ በበጋ ወራት በከፍተኛ ደረጃ እንደሚጎዳት በሰፊው እዚህ አሁን ይጠቀሳል። ሽብር ፈጣሪዎቹ አድፍጠው እዚያና እዚህ በቱሪስቶች ላይ የሚጥሉት አደጋ በእኛ በጎብኚዎቹ ላይ የፍርሃት ጥላውን ውሎ አድሮ መጣሉ የማይቀር ነገር ነው። ምን ይደረጋል? ይህ ያሳዝናል። እኔም የእነሱ ኢላማ እሆናለሁ ወይ የሚለውንም ነገር በልባችን ላይ ማሳደሩም የማይቀር ነገር ነው። አንድ ሳውዲ ውስጥ የኖረ የሶሪያ ተወላጅ ቦምቡን ታጥቆ የራሱን ሕይወት እና የሌሎቹን ነፍስ ይዞ እንደሄደ ከቱርክ የደረሰን ዜና ያረጋግጣል። የሀገር አስተዳድሩ ሚኒስትርም ሚስተር ቶማስ ደሜዘርም ከበርሊን ተነስተው አንካራ ገብተው ከቱርክ ባለስልጣኖች ጋር ዛሬ ጸጥታውን አስመልክተው ንግግር አካሂደዋል። እሳቸውም በሽብር ፈጣሪዎቹ ድርጊት የጀርመን ተወላጆች ቱርክን ከመጎብኘት ወደፊት እንዳይቆጠቡ በሰጡት ጋዜጣዊ መግለጫቸው ላይ ጉዳዩን አንስተዋል። አያይዘው ግን ሚኒስትሩ፣ የውጭ ጉዳይ ሚኒስትሩና የአገር አስተዳደሩ በየጊዜው ቀውስና ግርግር ባለበት ቦታ ሁሉ ጥናት አድርገው ዜጎቻቸው እንዲጠነቀቁ የሚያወጡትን መግለጫዎቻቸውን ጀርመኖች እንዲከታተሉት ቱርክ ላይ ግልጽ አድርገው ተናግረዋል። ሶስት የሩሲያ የዜግነት መታወቂያ ወረቀት ያላቸው ሰዎች እዚያ ቱርክ ውስጥ እንደተያያዙም የዜና ወኪሎች ጠቅሰዋል። ጊዜውም እየከፋ እንደመጣም ያሳያል። ይልማ ኃይለ ሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ